በትግራይ ክልል ለሰባት ቀናት ተቋርጦ የነበረው የኤሌክትሪክ አገልግሎት በዛሬው ዕለት በአንዳንድ አካባቢዎች መመለስ ጀምረዋል። ሙልጌታ አጽብሃ ተከታዩን አጭር ዘገባ ከመቀሌ አስተላልፏል። ባለፈው ሳምንት ሐሙስ መቐለ ከተማ ጨምሮ በአብዛኛው የትግራይ አካባቢዎች ጠፍቶ የነበረ የኤሌክትሪክ አገልግሎት በዛሬው ዕለት በከተማዋ ጨምሮ አንዳንድ ከተሞች ጀምረዋል። በታይ ቦታ የከተማዋ ነዋሪ ነች። የኤሌክትሪክ አገልግሎት መቋረጥ በተለይ ለሴቶች አስቸጋሪ ነው ትላለች። በዛሬው ዕለት የኤሌክትሪክ አገልግሎት መጀመሩ ችግሩን ለመፍታት አጋዥ ነው። ነገር ግን በተደጋጋሚ ኤሌክትሪክ ከአሁን በፊት በመፍሳቱ አሁንም ለቀጣይ ስጋት አለን በማለት ገልጻለች። ተመለከተ እያለችው እንጀራ ለመጋገር፣ ምግብን ለማብሰል ስንቸገር ነበር። ጨለማ በሚሆንበት ጊዜ ደግሞ በተለይ ለሴቶች የጸጥታ ችግር አለው። አሁን መምጣቱ ደስ ይላል። ነገር ግን በቀጣይ በተደጋጋሚ እንዲህ የሚፈጠር ከሆነ ከባድ ነው ነው ያለችው። አቶ አብርሃ ሀድሽ የተባሉ የመቀለ ከተማ ነዋሪ በበኩላቸው ኤሌክትሪክ በሚጠፋበት ጊዜ ተጨማሪ ወጪ ከማውጣት በተጨማሪ ለጠታ ችግርን ያጋልጣል ብለዋል። መብራት ጠፋ ነበር። ያልተፈለገ ወጪ ተደረገ ነበር። የምታብ የእንጨት መግዛት ውሀ ለመግዛት ብዙ ችግር ተጋርተናል። አሁንም ለቀጣይም ሊተሳ ይችላል። ስጋት አለን። መብራት ቢገፋ ብሎ ሰ ይጠፋል ነበር አንድ ቀን ወይም ደግሞ ግናሽ ቀን ይጠፋል ነበር። አሁን ደግሞ ዘጠኝ ቀን ስድስት ቀን ምንድነው ችግር አላሰት ከአሁን አለ ቤት ተጉባል ችግር አለው እጅ አለ ማለት ነው። በጉዳዩ ከኢትዮጵያ ኤሌክትሪክ አገልግሎት ምላሽ ለማግኘት በተደጋጋሚ እያደረግነው ጥረት አልተሳካም። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ግን ከትናንት በስቲያ ለጣቢያችን በሰጡት አስተያየት የኤሌክትሪክ አገልግሎት በትግራይ ክልል እየተቋረጠበት ምክንያት ለማወቅና መፍትሄ ለመስጠት እየሰራ ነው ብለው ነበር። በተደጋጋሚ የኤሌክትሪክ መቋረጥ ፖለቲካዊ ትርጉም አለው ተብሎ የተነሳው ኤሌክትሪክ መቋረጥ ፖለቲካዊ ነው ብለው መናገር ስሜት አይሰጥም የሚል ምላሽም ሰጥተው ነበር። የኤሌክትሪክ አገልግሎት በሌሎች አካባቢዎች ግን አሁንም ተቋርጧል። ለአሜሪካ ድምፅ ሙልጌታ አጽብሃ ከመቀለ